አጠቃላይ የኢትዮጵያ ሕዝብ ሀያ በመቶ የሚሆኑት ክትባቱን እንዲያገኙ እየተሰራ ነው ብለዋል። ከሁለት ወር በኋላ ወደ ሀገር ውስጥ የሚገባው የክትባት መጠን ትንሽ በመሆኑ ለሁሉም በአንዴ ስለማይዳረስ ሕብረተሰቡ ከምንጊዜውም በላይ ጥንቃቄ ማድረግ አለበት ሲልም የጤና ሚኒስቴር አሳስቧል። ፀሐይ ዳምጠው ተጨማሪ አላት። ኢትዮጵያ ከሁለት ወራት በኋላ በማዚያወር መጨረሻ ላይ የኮሮና ቫይረስ ክትባት ወደ ሀገር ማስገባት ትጀምራለች ሲል ጤና ሚኒስቴር አስታውቋል። ኮቪድ-19 በኢትዮጵያ ከተከሰተ ወዲህ የብዙዎች ህይወት የቫይረሱ ሰለባ ሆኗል። በሺዎች የሚቆጠሩ ሰዎች በቫይረሱ ተይዘው አገግመዋል። አሁንም በርከት ያለ ቁጥር ያላቸው ሰዎች በቫይረሱ ተይዘው እንዳሉ የጤና ሚኒስቴር መረጃ ያመላክታል። በዓለም በሚሊዮን የሚቆጠር የሰዎችን ህይወት የቀጠፈው ኮሮና ቫይረስ መድኃኒት አልተገኘለትም። ይሁንና ክትባቱን ለመስጠት በርካታ የዓለም ሀገራት ከፍተኛ ጥረት በማድረግ ላይ ይገኛሉ። ኢትዮጵያም ለህዝቦቿ ይህንን ክትባት ለማቅረብ ዝግጅት ላይ ናት ስሉ የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ለአሜሪካ ድምጽ ገልጿል። ባለፉት ሶስት ወራት ውስጥ የተለያዩ የቅድመ ዝግጅት ስራዎች እየተሰሩ ነው ያሉት፣ በሀገር አቀፍ ደረጃ ግብረ ኃይል ተቋቁሞ ስራ ውስጥ ነው ያለው። በግብረ ኃይል ውስጥ ለምሳሌ ከአቅርቦት ጋር ተያይዞ ኮቪድ አስራ ዘጠኝ ክትባት ከውጭ ወደ ሀገር ውስጥ ለማስገባት ከገባም በኋላ ደግሞ በተገቢው በፓርለመንት መሰረት ለስርጭት ይህንን ስራ የሚሰራ ሀገራዊ ኮሚቴ ተቋቁሞ ስራ ውስጥ ነው ያለው። በሌላ መልኩ ደግሞ ይሄ ክትባት በጣም ጥንቃቄ እና ደረጃውን የጠበቀ ኳሊቲውን ጠብቆ መሰጠት አለ። ይህንን የሚቆጣጠር ለቆጣጣሪ አካል ያስፈልጋል። ይህም ተዋቅሮ ስራዎችን እየሰራ ነው ያለው። በህብረተሰቡንም ጤና ባለሙያውን የሚመለከተውን በሙሉ ደግሞ በኮሚኒኬሽን በኩል ተገቢውን ግንዛቤና ተገቢውን መስራ ለመስራት እንዲቻል ይሄም በሀገር አቀፍ ደረጃም በተለያየ ደረጃ እየተዋቀረ እየሰራ ነው ያለው። እንግዲህ በዚህ መሰረት እስከ ሚያዚያ ወር መጨረሻ ድረስ ዘጠኝ ሚሊዮን ዶዝ የኮቪድ አስራ ዘጠኝ ክትባትን ወደ ሀገር ውስጥ ለማስገባት ቅድመ ዝግጅት አጠናቀናል። ከሁለት ወር በኋላ ወደ ኢትዮጵያ መግባት የሚጀምረው የኮቪድ አስራ ዘጠኝ ክትባት ተጋላጭነታቸው ጎላ ያለና አግ አገልግሎት ሰጪ ለሆኑት የህብረተሰብ ክፍሎች ቅድሚያ እንደሚሰጥ ተጠቁሟል። እንግዲህ የትኛውም ሀገር ቢሆን ለዚህ አጭር ጊዜ ሁ ሁሉንም የህብረተሰብ ክፍል ለማዳረስ ስለማይቻል አንደኛ ለዚህ ለኮቪድ አስራ ዘጠኝ ለቫይረስ ተጋላጭ የሆኑ የህብረሰብ ክፍሎችን የመለየት ስራ አንደኛ አገልግሎት የሚሰጡ አካላት ለራሳቸው ተጋላጭ ስለሆኑ በዚህ በሽታ እንዳይያዙ የመከላከል ስራ ነው። ሌላው ደግሞ እነዚህ በጣም ተጋላጭ ስለሆኑ ለሌላው የህብረተሰብ ክፍል ስርጭቱን ከማስፋፋት አንጻር ከፍተኛ ድርሻ ስላላቸው ይህንን ለመቀነስ ያለመ ሁለቱንም ያማከለ ስራ ነው እየሰራን ያለ ነው። በዚሁ መሰረት እንግዲህ ለምሳሌ የጤና ባለሙያዎች እና ሰራተኞች እዚህ አካባቢ የሚሰሩ የመጀመሪያ ተጋላጭ ናቸው። በሌላ መልኩ ደግሞ የተለያዩ ተጓዳኝ በሽታ ያለባቸው በእድሜ የገፉ ወገኖቻችንም በዚህ ተጋላጅ ስለሆኑ በቀላሉ ሊጠቁ ስለሚችሉ ካተቱበት ሁኔታ ተደርጓል። ተማሪዎች፣ የጸጥታ አካላት እንዲሁም ሌሎች ጋዜጠኞች ጭምር የሚጋለጡ አካላት በሙሉ እየተለዩ ነው ያሉት በዚህ እንዲካተቱ ይደረጋል። ክትባቱ ወደ ሀገር ከገባም በተወሰነ ጊዜ ህዝቡ ጋር እንዲደርስ ለማድረግ ቅድመ ሁኔታዎች ተቀምጠው እየተሰሩ ነው ያሉት ኃላፊው ክትባቱ በግዢና በእርዳታ የተገኘ መሆኑን ገልጿል። በታለመለት መሰረት የማሰራጨቱ የኮልድ ቼኑን ጠብቀን ኳሊቲውን ስታንዳርዱን በጠበቀ መልኩ ተከታቢው ጋር እስከሚደርስ ድረስ በዛ ሰንሰለት ውስጥ ማለፍ ስላለበት ይሄንን የሚቆጣጠር አካልን ስራውን እየሰራ ነው ያለው። ለጤና ባለሙያዎች እና ሰራተኞች የስልጠና እንዲያገኙ እና ዝግጁ እንዲሆኑ እየተሰራ ነው ያለው። አሁን ወደ ሀገር የሚገባው የቫይረሱ ክትባት መጠን አናሳ በመሆኑ ሁሉንም የሀገሪቱን ህዝብ ለማዳረስ ጊዜ ይጠይቃል ያሉት ዶክተር ተገኔ መዘናጋት ና ቸለተኝነት እየተባባሰ ነውና ህብረተሰቡ ቫይረሱን መከላከል ላይ ነቃ ማለት አለበት ሲሉ አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ